ዘመን የጠገቡት የባህል መድኃኒቶችና የቤት ውስጥ ህክምና ዘዴዎች አብላጫ ቁጥር ያላቸው የማህበረሰብ ክፍል ሲገለገልባቸው ይኖሩ የመሆናቸውን ያህል ጠቀሜታቸው እያደረ በዘመናዊ ሳይንስ የተለየና ፋይዳቸውም እየጎላ መምጣቱ ይታወቃል። ሐኪሙን ጠይቁ በዛሬ ቅንብሩ በዚህ ጉዳይ ላይ ያተኩራል። በዚህ ጉዳይ ሙያዊ ትንታኔ እንዲሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉን ጋብዘናል። ዶክተር አሌክስን ያነጋገረ አላ ከበደ ነው። ዝግጅቱ እንደሚከተለው ወደ እናንተ ይደርሳል። ዶክተር አሌክስ አካሉ በቀደመው ፕሮግራማችን የአማራጭ ህክምናን ምንነት እና ፋይዳ ተመልክተን ነበር። በዛሬው ዝግጅታችን ደግሞ እነኚህ አማራጭ ወይም የባህል መድኃኒቶች ወይም የቤት ውስጥ ህክምና መቼና እንዴት መወሰድ እንዳለባቸው ለመመልከት መልሰን ተገናኝተናል። በድጋሚ እንኳን ደህና መጡ። በጣም አመሰግናለሁ ና ለሰጠኝትን እንደ ዩናይት ስቴትስ ባለ ከፍተኛ ደረጃ የህክምና መመዘኛዎች ያሉበት የተለያየ ደረጃ ተደጋጋሚ ጥናቶች በሚካሄድበት እንኳን ፈዋሽነቱና ብዙ ጉዳት የማያስከትል መሆኑ እንዲረጋገጥ ይደረጋል። ሰው በሚሰሩበት የዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን ተቀባይነት አግኝቷል ተብሎ ገበያ ለማቅረብ የገለጹልን መንገዶች ያልፋሉ። እንደ ኢትዮጵያና የተቀረውም አፍሪቃ ማየት እንችላለን። እስከ ሰማኒያ በመቶ ከዘመናዊው ህክምና ይልቅ በባህላዊው ላይ ይመረኮዛል የሚባል ዓለም ውስጥ ቢያንስ የሚጎዳውን ለይቶ እንዲያውቅ እነኝህን በአማራጭ ህክምና የሚታዩ የህክምና ዘዴዎችን ህሙማን በምን መመዘኛ መለየት አለባቸው? ሊጠቅማቸው ይችላል። እርግጥ ነው የመድኃኒቶቹ ተመሳሳይነትና የበሽታዎቹ የተለያዩ መሆኑ ሁሉ ግራ ያጋባል። አንዳንዴ መደበኛው ህክምና መልስ ሳይሰጣቸው ቀርቶ አማራጭ ህክምናው ጋር ሄደው ለህልፈት የሚደረጉ ሰዎች ቁጥርም ትልቅ ነው። ከዛ አንጻር አንድ ሰው ይህን የህክምና ዘዴ ለመገልገል ሲያስብ በመሰረታዊነት እነኚህን ነገሮች ማሰብ አለበት የሚሉት ምንድን ነው? በጣም ጥሩ ጥያቄ ነው አሉላ። በጣም የሚያሳዝን ነገሮች አሉ። የተነሱበት መንገድ ለመዳን መፍትሄ ለመፈለግ ይሆናል። ያ ሰው ግን ባለማወቅም ያንድ ነገር ይጠቀሙና የማይሆን ውጤት ያመጣል። አሁን ለምሳሌ ግሬት ፍሩት አለ። በአማርኛ ስሙን ስለ ረሳሁት በጣም ይቀጣ ይደረግ መደበኛ መድኃኒቶች የሚወስድ ከሆነ ለስኳር ሊሆን ይችላል፣ ደምግፊት ሊሆን ይችላል፣ ካንሰር ሊሆን ይችላል። መድኃኒት የሚወስድ ከሆነ ግሬት ፍሩት እንደ ብርቱካን የሚመስል ውስጥ ቀይና ብዙ አይነት ድራግ ድራግ ኢንተራክሽን ያለ እና ግሬት ፍሩት የሚወድ ሰው ይኖር ይችላል ኢትዮጵያ ውስጥ መጀመሪያን ግሬት ፍሩት ከመውሰዱ በፊት ቆም ብሎ ማሰብ ያለበት ይሄ ምግብ ከመወስዳቸው መድኃኒቶች ጋር ይጋጫ ወይ ሳይጋጭ የሚለውን ዶክተሩን መማከር ወይ ፋርማሲስቶቹን መማከር መጠየቅ ነው። ምክንያቱም ግሬፕ ፍሩት ከብዙ መድኃኒቶች ጋር ይጋጫል። ትልቁ ብዬ ማ ለምሳሌ የልብ ችግር ያለባቸው የልብ መድኃኒት የሚወስዱ፣ የደም ግፊት ችግር ያለባቸው የደም ግፊት መድኃኒት የሚወስዱ ያን ነገር ከመውሰዳቸው በፊት ከመብላታቸው በፊት ግሬፕ ፍሩቱ መጠኑም ማወቅ፣ ምን ያህል ነው መውሰድ ያለብኝ፣ ሌላ መድኃኒቶች ወስድ አለው ወይ አብረይ። ሁለተኛው ሌላ ነሽንኩርት ሽንኩርት፣ እንግዲህ በጣም ብዙ ጥቅም አለው በየቀኑ መባላት ያለበት ነገር ነው። ግን አሁን ደም ለማቅጠን አንዳንድ መድኃኒቶች ይሰጣቸዋል። ከዛ ውስጥ አንደኛው ዋርፋሪን ኩመዱ የሚባለው ማለት ደም ለማቅጠን ነው። በጣም ብዙ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥን የብሊዲንግ ሪስክ ያመጣል። ሽንኩርት የምትበላ ከሆነ ማለት ነው። ዋርፋሪን እየተጠቀም ደም እንዲፈስል ያደርግ ይችላል። የበለጠ እንዲቀጥን ደም እንዲጠቅ ያደርግ ይችላል። ሞር እማ አሁን አንድ ሰው ሽንኩርት የሚየበላ ወርፈሪን የሚጠቀም ከሆነ እንደዚህ ደም የሚያቀጥን መድኃኒት እየወሰደ ከሆነ ትንሽ እንኳን የሆነች ነገር የምትቆርጠው ደም የማቀውም ቻንሱ ያቀውም ይችላል። ነገሮች ሲደረጉ ስፔሻ ከተወሰነ እድሜ በኋላ ብዙ መድኃኒት የሚወስዱ ወገኖቻችን ከመውሰዳቸው በፊት ምን ከመወስደው ምግብ ጋር እነዚህ መድኃኒቶች ምን አይነት ችግር ያመጣሉ የሚለው፣ ምክንያቱም መድኃኒቶች ምግቡ የመድኃኒቱ መጨመር ወይም መቀነስ ብቻ አይደለም፣ መድኃኒቱ እንዳይሰራ የሚያደርጉ ይችላል። መድኃኒቱ ሲወሰድ ካለው ፕሮሰስ ጀምሮ ውስጥ ገብቶ ስራውን እስኪሰራ ድረስ ኢንተርፌር የማድረግ እንትን አላቸው ነው። ሌላው ኤግዛምፕል ደግሞ ምን ብለናል? ግሪንቲ ደግሞ የሚጠጣ ሲያስደስን ህመም ያለው ሰው ደም ማቅጠኛ የሚሰጠው ዋርፋሪን የሚወስድ ሰው ግሪንቲ የሚጠጣ ጠጣ አረንጓዴ ሻይ የሚባለውን ክብደት ለመቀነስ እዚህ ሽድሜ ኤጂኞ ለስኳር ኢንፍላሜሽን ለመከላከል የሚጠቀሙበት ይህ ግሪንቲ ተቃራኒ ነው የሚያመጣው ከዋርፋሪን ጋር ከተወሰደ ደምን ማርጋት ያመጣል ደምን ቶሎ ክሎት የማድረግ የማርጋት እንት ያመጣል ያ ደግሞ ምን ያመጣል ወደ ስትሮክ ሊወስድ ይችላል ማለት ስለዚህ እነዚህ ሶስት ኤግዛምፕሎች ያነሳሁበት ምክንያት ምንድን ነው ሰዎችን ግሪንቲ እንዳይጠጡ ወይም ጋር ጋርሊክ እንዳይጠቀሙ ለማለት ሳይሆን መድኃኒት የሚወስዱ ከሆነ ይሄ ኮንቬንሽናል የምንለው መድኃኒቶች የሚወስዱ ከሆነ እና እነዚህን ነገሮች የሚጠቀሙ ከሆነ አትሊስት ቁጭ ብለው ዶክተራቸው ጋር ተመካከም፣ ይህን ይህን እመገባለሁ ተቃራኒ የሚወስዳቸው ነገሮች አሉ። እንደዚህ እነዚህ ቅጠላ ቅጠሎች አሁን ለምሳሌ ግሪንቲ ብቻ ስለሆነ አይደል ግሪንቲ ቬጀቴብልስ የሚባሉት ራሱ ከዋርፋሪን ጋር መውሰድ በጣም ችግር አለ። እሱም ክሎቲንግ ይጨምራል። ምክንያቱም ቫይታሚን ኬ የሚባለው ኤለመንት ውስጡ ስለአለ ማለት ግሪን ሊፊ ቬጅቴብል አረንጓዴ ቅጠሎች የሚባሉት ምንን ምግባችን ስርአት እነሱ ውስጥ ያ ቫይታሚን ኬ ስላለ፣ ያ ቫይታሚን ኬ ደግሞ አንድ ነገር ቆርጦ ደማችን ትንሽ ቆይቶ ይረጋል አ ያ እንዲረጋ የሚያረግ ፋክተሮች አሉት። እነዛ ፋክተሮች ይህን ቫይታሚን ኬ ይፈልጋል ለመርጋት። ይሄ ቫይታሚን ኬ ደግሞ ከእነዚህ ግሪን ሊፊ ቬጅቴብል ይገኛል፣ ከግሪን ከእነሱም ይገኛል ሁሉ በላይ የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችሎ ተነጋግረው የምመገበው ይሄን እንደዚህ እንደዚህ አይነት ነገሮች አዘወትራለሁ ይህ ይህን እበላለሁ ከመድኃኒቱ ጋር ግጭት አለም ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ይቀንስ ይችላል። ይሄ ነው አሉላ ዶክተር አሌክስ ለመቋጫ የሚሆን የመጨረሻ ጥያቄ ባነሳ በምሳሌነት ካነሷቸው በቤት ውስጥ ለሕክምና ከሚወሰዱትና እንዲሁም ከተለያዩ የምግብ አይነቶች በተጨማሪ ህሙማን እንደሚወስዷቸው ሌሎች መድኃኒቶች እና እንደ ህመማቸው አይነት ለመሆኑ መቼ ነው ሐኪማቸውን ወይም የፋርማሲ ባለሙያቸውን ማማከር ያለባቸው? አሁኑ አሁኑ ምስል መድኃኒት ወረቤት አዞላቸው ይሄን ኢንፎርሜሽን የሰሙ ሰዎች ሊኖሩ ይችላሉ። ምን አቅሉ ሰዎች ሊኖሩ ይችላሉ፣ በራይት እየወሰዱ ግን አሁን የአንተን ፕሮግራም ሲሰሙ እስካሁን እኮ እየወሰድኩ ነበረ ምንድን ነው የማደርገው ብለው መጨናነቅ የለባቸው። ዶክተሮቻቸው ጋር ተመካክሰው፣ ከፋርማሲስቶቹ ጋር ተመካክሰው ይሄን አጣሩልኝ ብለው መጠየቅ ይችላሉ። እንግዲህ ጥያቄ ያጣባቸው ሰዎች ይሄን ማድረግ ይችላሉ። አሁን ላልኩበት ምክንያት እንግዲህ እየሰጠው ነው። ሌሎቹ ደግሞ ከመጀመራቸው በፊት መድኃኒት ጋር ህክምና፣ ሄደው ዚ መድኃኒት ያስፈልግሃል፣ ስለዚህ በሽታ ይሄ ይሄ መድኃኒት ይታዘዝልሃል ሲባሉ ጥሩ መድኃኒቶች ይታዘዙልኝ፣ ግን በየቀኑ ከመወስዳቸው ምግቦች፣ መጠጦች ከነዚህ ጋር ይጋጫሉ? የሚጋጭስ ከሆነ ምንድን ነው ማድረግ ያለብኝ? የሚሉትን ጥያቄዎች ለህክምና ባለሙያዎች ለፋርማሲስቶች መጠየቅ ይችላል። ስለዚህ እየወሰዱ ያሉ፣ ገና ሊወስዱ የሚያስቡ መጠየቅ አለባቸው ብዬ አስባለሁ። ግሩም ነው። ዶክተር አሌክስ የአማራጭ ወይም ተለዋጭ ህክምና ምንነትን አንስቶ በተለይ ደግሞ በዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን በመመዘኛነት የሚታዩት በህክምና ምርመራ የሚወሰዱበትን አሳይተው ይልቁንም ደግሞ ህሙማን እነኝህን አማራጭ ህክምናዎች ሲወስዱ በመሰረቱ ማድረግ ያለባቸውን በምሳሌ አስደግፈው አስረድተውናል። ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በዩናይትድ ስቴትስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ በሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ላ ስለሰጠኝ እድል እግዚአብሔር ይስጥልኝ።